አህርግ በስልክ ይወጣል፣ ሰኞ በነግ ይወርዳል። ሁለትም ቀን ያልፋል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በስልክ ይወጣል፣ ሰኞ በነግ ይወርዳል። እንዲህ ሲል ቆይቶ ጌታ የሚወጣ በእለት እሑድ ነውና በዚያው እንደወጣ ይቀራል። ሰበዛት ዕለት ተፈጸመ እስሀ ለቤተ ክርስቲያ በአመል ተፈጸመ እንዲል በዚህም ዕለት ቅዱስ ኤፍዴል

ከስሳው ክንድ ሃያውን ለይተው ቅድስተ ቅዱሳን በሎታን። ደሚት ውስጥ የሚኖረው ታቦትና ማዕጠንት ብቻ ናቸው። እዚህም በየአመቱ በአመት አንድ ጊዜ ሊቀ ካህናቱ የኃጢአቱን የስርየት ደም ይዞ ከሚገባ በስተቀር ማንም አይገባበትምና እንደ ትስጨማ የቅድስተ ቅዱሳን ከከበሩ የከበረች

የመድኃኒታችን የኢየሱስ ክርስቶስ የስሙ መጀመሪያ ፊደል ናት። የኢየሱስ ይህ ስ እንደምነሚሉ እስራኤል ከግብፅ ከወጡ በኋላ ጌታ ሙሴን ህግ የምንሰራለት ነኝና ወደ ደብረ ሲና ወጣ አለው። ከተማውን አሁንና ሆነን አስጠብቆ የተተዋቀቡ ምን ምን ይመጣባቸው

አትሸገ ነው ብሎ እያሱን አስከትሎ ወደ ደብረ ስራ ወጣ። እያሱን ከእግር አውጥቶ እሱ ከላይ ወጣ። የእሳት ድንኳን ተተክሎ ሰባት የእሳት መጋርያ ተባብሎ አገኘ። ስድስቱን አልፎ ከሰባት ሲደርስ ቆመ። ሰላሳ አራት ቀን

وكون عربية هذا جداً. (لأنه لم يكن هناك أي مدير من الأحوال، لكن هناك من هناك من من من

ያን ጊዜ የጌታ ደም ተነጥሩበት ላይ ነው። አንዱ ጣውቃ ጠልቃ የሚባል አሞራ አለ። ገና ብንቱን ይወዳቸዋል፣ ይታቀፋቸዋል። እነሱም ፍቅር ፍጹም መስላቸው ይጽፉታል፣ ይሰማዋል። ጠቅቶ ጠቅቶ ይገላቸዋል። በሶስተኛው ቀን ከአባታቸው ከእናታቸው እንዲሁ ደማስቅዋቸዋል ይነሳሉ። ለምሳሌ ነው። ጣውቃ ጠልቃ የጌታ

شاكير كان ينتم في تفنة دوش بعفا ويوجد من ربك قالت يكون سوى زمانة الكتف ويوجد بعفا يكون سوى زمانة الكتف يعلم الله كما في سمك نفسه يا راك على يتعلم إن يوصل لنا إن فالنبي يجب يجب تعالي لك يعلم <applause> <applause>

ولذا في المشي. يقول لك هذا كلها في المشي. ماذا لك هذا؟ هذا

ለቅዳስ ዘይቼ ለንዋቂ ሆይ፣ ለነሱ ሁላሉ ለስለ እግዚአብሔር የታቦትን ነገር ከዚህ ይናገሩታል። የታ ሙሴን ሸምሸር ሰጢር ከሚባል ልጥ ቆጣ አንድተ ታቦትን ቅረጽ ሞላዊነቱን ሁለት ክንድ ከሰንብል ቁመቱን ክንድ ከሰንብል ወርዱን ክንድ ከሰንብል አድርገው ፈለግ አውጣለት በውስጡ ብጹጽ አኑርበት በግጠሚያ ብድለት

ለሆኑ ሞላልነቱን ሁለት ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው ሁለት መለጃ ከአራት ቀለበት አብጅለት ይወታል። ይህ ምሳሌ ነው። ታቦት የዘመን ሞላልነቱን ሁለት ክንድ ከስንዝር አድርገው አለው። ከአዳም እስከ ኖህ ያለው ዘመን ነው። በዚህ ሁለት ሺህ ሁለት መቶ ዓመት ይገኛል።

በሁለት ሺ ከሁለት መቶ ዓመት አዳያ ድንግል ሀመር ኖህ የመገኘታ ምሳሌ ነው። ወርዱን ክንድ ከትንዝር አድርገው አለ። ይሄ ከኖች ከሙሴ ያለው ነው። በሺ በዚህ ሺ ከስድስት መቶ አምሳ ዘመን ይገኛል። በሺ ከስድስት መቶ አምሳ ዘመን አዳያ ድንግል ጽላተ ሙሴ የመገኘታ ምሳሌ ነው። ቁመቱን ክንድ ከትንዝር አድርገው አለው።

ይህ ከሞሴ እስክጌታ ያለው ዘመን ነው። በዚህ ሲ ስድስት መቶ አምሳ ዘመን ሰባት መቶ የሚል ይገኛል ይገኛል። እንደዚህ በሲ ከሰባት መቶ አምሳ ዘመን ሀመረ ኖህ ጽላተ መሽን ምሳሌዎቿ የሆኑላት አማናዊ ድግግል የመገኘቷ ምሳሌ ነው። መግጠኛ የማይ ተመርምርና ላዩ የንጹሀን አበው ታቹ የቅዱሳት አንስት

የሳላት የሚጋርድሽ ቤተ መቅደስ አንጂ ነች። አንድም ኦ መቅደስ ለሊሁ ይህስ አማናዊት ቤተ መቅደስ እራሱ እጥም ከመስከን አጥንሽ ዓለም አድርጎ በተገኘበት ጊዜ መላእክት አይተንሽ ዓለም አድርጎ ቅዱስ ቅዱስ ቅዱስ ነው ፈጣሪያቸውን ኢየሱስ ክርስቶስን ያመሰገኑብሽ አማናዊት ቤተ መቅደስ አንጂ ነች።

ولكن يقول لك ان تتعلم ان تتعلم ان تتعلم ان ما ان تتعلم ان تتعلم ان ان ان

أنا أشتغل إن إن في الفريق، لكن أنا أشتغل في الفريق، لكن في الفريق، في من لكن أنا أشتغل في الفريق، لكن أنا أشتغل في الفريق، لكن أنا أشتغل أنا

كما أحد في مدينة الأندلس، لنا أحد الأشخاص آثار مدينة الأندلس، كانت أحد الأشخاص في مدينة الأندلس، كانت أحد الأشخاص في مدينة الأندلس، كانت أحد الأشخاص في مدينة في

وحتى لَمْ لما الله له بدون تقراهني اغلقتها في المنتج يارب ترند بردشه كَمَا ورعايه لماذا كما هذا هذا هذا هذا

Yüzümüzü, benimle beraber sana iyi hala. Saadinden indirsin. Beni evet beni bağlamış, bilislerini verene, bilislerini verene, bir gövde bulana bir gövde bulana, her biri olan, tabanı benim gölümüze bir haddi ve yedim.

ለአንቺ ይገባል አንቺ ለምን የለኝም አንቺ ታብዲን ያሉ ሊቃነ ጳጳሳት አይለምኑልህም ቴኝ እንደሆነ ከሊቃነ ጳጳሳትም አንቺ ትበልጣለሽ አንቺ ለምን የለኝም አይ አንድም አንቺ